በሁለት ቡድኖች ተከፍሎ እየተወዛገበ የሚገኘው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራር ውስጥ ላለፉት ሰባት ቀናት በመቀሌ የሰማዕታት ሐውልት አዳራሽ ሲካሄድ የቆየውን ጉባኤ ዛሬ ያጠናቀቀው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን እንዲሁም ከፓርቲው ምክትል ሊቀመንበርነት ማንሳቱን አስታውቋል። በጉባኤው ያልተሳተፉ ሌሎች አመራሮችንም ከፓርቲ አባልነት ማገዱን ጠቁሟል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሀት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩት እነ ጌታቸው አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤ እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል አስታውቀው ነበር። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሀት ቡድን ህወሀትን ማዳን በሚል በጠራው ስብሰባ ትላንት እሁድ በመቀሌ ከተማ በማካሄድ ማምሻውን ባወጣው ባለ አስር ነጥቦች መግለጫ በነ ዶክተር ደብረ ጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸው የህወሀት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉ ጥሪ አቅርበዋል። የፓርቲውን አመራሮችና ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሀት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። ሙልጌታ እጽብሃ ተጨማሪ ዘገባ አለው። ከህዝባዊ ወያነ ሓርነት ትግራይ ህወሓት ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋራ በተያያዘ ለሁለት ተከፍለው እየተወዛገቡ ካሉት የፓርቲው አመራር ቡድኖች ውስጥ ካለፈው ሳምንት ማክሰኞ ጀምሮ በመቀለ የሰማዕታት ሀውልት አዳራሽ ሲያካሄድ የሰነበተው ጉባኤ ዛሬ ሰኞ ያጠናቀቀው በሊቀመንበሩ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳ ከኃላፊነት ማንሳቱን አስታውቃል ታውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን በድጋሚ የህወሀት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸው ተመልክቷል። የጉባኤው ተሳታፊዎች ባወጡት የአቋም መግለጫ በዚሁ ውይይት መሳተፍ ከሚገባቸው አባላት 83 በመቶ የሚሆኑት ተገኝቷል ብለዋል። አቶ ጌታቸው ረዳ ጨምሮ በጉባኤው እንደማይሳተፉ ያስታወቁት የማዕከላዊ ኮሚቴ አባላትና የቁጥጥር ምክር ኮሚሽን አባላት ግን ከፓርቲው ታግዷል ሲል የአቋም መግለጫው አመልክቷል። የዚህ ቡድን ስርዓት አልባነት ወደ ተሟላ የገዢ መደብ ሰጪና ነሽነት ተሸጋግሯል። ስለዚህ አስተላለፉን ግልጽ አድርጓል። ይህ ቡድንና አጃቢዎቹ የቁጥጥር ኮሚሽን አባላት ራሳቸውን ከህወሓት ስላገለሉ ከዛሬው ልጅ ጀምሮ እነዚህ ያበቃላቸው ሰዎች ከፓርቲያችን ጋር እንደማይቀጥሉ በዚሁ አብይ ጉባኤ ለቀጣይ ሁለት ዓመታት የሚያገለግሉ ዘጠኝ የፓርቲው ስራ አስፈጻሚ አባላትና አቶ ጌታቸው ረዳን ጨምሮ በጉባኤው ያልተሳተፉ አመራሮች ያላካተተ አርባ አምስት የማዕከላዊ ኮሚቴ አባላትም ተመርጠዋል። ከተመረጡ የማዕከላዊ ኮሚቴ አባላት መካከል የቀድሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋ ይገኙበታል። የኢትዮጵያ ምርጫ ቦርድም አቶ ጌታቸው ረዳን ጨምሮ አስራ ስድስት የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን ኮሚሽን አባላት ደንብንና አሰራር የጣሰ ነው በሚል በተቃውሞ ያልተሳተፉበትን ይህንን ጉባኤ ህጋዊ ሂደቱን እንዳላሟላ በመግለጽ እውቅና እንደማይሰጠው አስታውቋል። በአንጻሩ ሌላውን የህወሀት አመራር ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የተጠራ ህወሀትን የማዳን የተባለ ስብሰባ ትናንት እሁድ በመቀለ ከተማ ተካሂደዋል። ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ላለፉት ሰባት ቀናት ጉባኤውን ካካሄደበት የሰማዕታት ሐውልት አዳራሽ አንድ ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ አስራ ስድስት የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ ከዞንና ከወረዳዎች የተወከሉ የህወሀት አመራሮች ተሳትፈዋል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። ይህ ህጋዊ ባሉት ጉባኤ ተደናግረው የተሳተፉ የህወሀት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉም ጥሪ አቅርበዋል። የፓርቲውን አመራሮችና ህገ ወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሀት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። ቤታቸው ኮሚቴ የማዕከላዊ ኮሚቴ አባላትን ነባር አመራሮችንና ካድሬዎችን ጨምረን ችግሮቻችንን የምናይባቸው በተደራጀ መልኩ የሚካሄዱ ቀጣይ መድረኮች ያስፈልጉናል። ይህ ብቻ ሳይሆን ቀጣይ አቅጣጫን የሚያሳይ መድረኮችንም በአጭር ጊዜ ውስጥ እናካሄዳለን። ከእንግዲህ አንድ ቡድን ብቻውን የሚያዘጋጀው ጉባኤ አይኖርም። ፓርቲያቸውን ፍለጋ ወደ ህገወጥ ጉባኤ የገቡ ጓዶቻችን ጭምር የሚመለሱበትን እድል በማመቻቸት በሀሳብ ላይ የተመሰረተ ጉባኤ ለማካሄድ የሚያስችልን ዝግጅት ለማድረግ ያስፈልገናል። የስብሰባው ተሳታፊዎች በውይይታቸው መጨረሻ ባወጡት ባለ አስር ነጥቦች መግለጫ የተካሄደው ጉባኤ የፓርቲው ህገ ደንብ ያልተከተለና የኢትዮጵያ ብሔራዊ ምርጫ ቦርድም እንዳይካሄድ ያገደው ተቀባይነት የሌለው ጉባኤ ነው፣ ውሳኔውም ተቀባይነት የለውም ሲሉ በመግለጫቸው ተቃውመዋል። ንዋሕ ስልጣንን ዝተወሰኑ ውልቀ ሰባት ለተወሰኑ ሰዎች የቡድን ጥቅም ተብሎ ፓርቲን በማዳን ስም የተጠራው ፓርቲን የሚያፈርስ ጉባኤ ስለሆነ ህገወጥና ቅቡልነት የሌለው ነው። በዚህ ጉባኤ የሚተላለፍ ማንኛውም ውሳኔ ተቀባይነት የለውም። ይህ ቡድን የሚያደርገው እንቅስቃሴ ህዝባችንን ወደ ከፍ አደጋ የሚወስድ በመሆኑ ሕዝባችንና አባሎቻችን ሊቃወሙት ይገባል። ከዚህም አልፎ ለሚፈጠር ማንኛውም አሉታዊ ውጤት ተጠያቂው ይሄው ቡድን ይሆናል። በነ አቶ ጌታቸው ረዳ የሚመራ ቡድን ትላንት ስብሰባውን ያደረገው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን ባካሄደው የምርጫ ቦርድ እውቅና ያልሰጠው ጠቅላላ ጉባኤ ከትላንት በስቲያ ቅዳሜ ባወጣው መግለጫ በአስራ ሦስተኛው የፓርቲው ጠቅላላ ጉባኤ ላይ የተመረጡ የማዕከላዊ ኮሚቴ አባላት የስራ ዘመናቸው መጠናቀቁን ጠቅሶ ነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን ካስታወቀ በኋላ ነው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለን